የአካባቢ ደህንነት ማዕከል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እና በናይጄሪያ የሚገኙ የሰብአዊ መብትና የልማት ድርጅቶች በአንድነት ሆነው ሼል የነዳጅ ኩባንያ በኒጀር ዴልታ በአራት አካባቢዎች የፈሰሰውን ነዳጅ አጽድቻለሁ ማለቱ ሐሰት ነው ሲሉ ከሰሱ። የአሜሪካ ድምጹ ክሪስቲን ከአክራ ዘገባ ልኳል። ትስታበላቸው ታቀርበዋለች በናይጄሪያ ኒጄር ዴልታ ኦጎኒላንድ አካባቢ የነበረው በነዳጅ የአካባቢ ብክለት እጅግ ከፍተኛ ስለነበረ የተባበሩት መንግስታት ድርጅት የከባቢ ደህንነት ፕሮግራም እንደ አውሮፓ አቆጣጠር በ2011 ዓ ም ባወጣው ጥናት ለማጽዳት ብዙ አስርተ ዓመታትን ይወስዳል ብሎ ነበር። የሰብአዊ መብት ተንከባካቢው ድርጅት አምነስቲ ኢንተርናሽናል በበኩሉ የሼል ኩባንያ ከአመታት በፊት አጸዳኋቸው ባላቸው ነዳጅ በፈሰሰባቸው አካባቢዎች በአይን የሚታይ ያለው የአካባቢ ብክለት መኖሩን ይናገራል። ማርክ ዲሙት የአምነስቲ ኢንተርናሽናል የንግድና የሰብአዊ መብት ጉዳዮች አጥኚ ናቸው። በአንዱ ቦታ በተለይ እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓመተ ምረት ጀምሮ የነበረ የነዳጅ መንጠባጠብ እንዲሁም ፍሳሽ ሳይጠረግ እንዳለ ተቀምጧል። የኦጎኒላንድ ማህበረሰቦች የነዳጅ ማውጣቱ ሂደት የአካባቢ ብክለትን እንደፈጠረባቸው በመናገር ተቃውሞ በማሰማታቸው ሼል እንደ አውሮፓ አቆጣጠር ከ1993 ዓመተ ምረት ጀምሮ ከዚያ ነዳጅ ማውጣቱን አቁሟል። የሆነ ሆኖ የነዳጅ ቱቦዎቹ አሁንም በአካባቢው ተዘርግተዋል። አምነስቲ ኢንተርናሽናል ከመረመራቸው አራት አካባቢዎች ሁለቱ በ2008 እና በ2009 እንደ አውሮፓ አቆጣጠር በኦጎኒላንድ የፈሰሱ ናቸው። የሼል ኩባንያ ዛሬ ባወጣው የጽሑፍ መግለጫ ህገወጥ የነዳጅ ማጣራት ስራና በስፋት የሚካሄደው የነዳጅ ስርቆት በቀጣይነት ለነዳጅ መፍሰስ ምክንያት ሆነዋል ብሏል ሆኖም ምክንያቱ ምንም ይሁን ምን በራሱ የነዳጅ ተክልና በሌሎችም ያለውን የነዳጅ ፍሰት እጠርጋለሁ ብሏል ሼል የአምነስቲ ኢንተርናሽናል አጥኚ ማርክ ዲሞት በኦጎኒላንድ የነዳጅ ፍሳሽ የእርሻ ማሳዎችን፣ የአሳ ማጥመጃ ወንዞችን ስለበከለ ማኅበረሰቡ ሰርቶ የሚበላው ጠፍቶታል። ኃላፊነቱ ግን የሼል ብቻ ሳይሆን የናይጄሪያ ሕግ አስከባሪዎችም ጥፋት ነው ብለዋል። ምርመራ ካካሄድንባቸው አራት አካባቢዎች በሶስቱ ያገኘነው እውነታ የናይጄሪያ መንግሥት ሕግ አስከባሪዎች ሼል ፍሳሹን አጽድቶታል ብለው የማረጋገጫ ሰነድ ለኩባንያው ሰጥተውታል። የሰጧቸው ማስረጃ ደረጃውን የጠበቀ ጽዳት እንደ ተካሄደ ነው የሚናገረው። ነገር ግን በምድር ላይ ያለው እውነታ ይህንን አያረጋግጥም። ፍሳሹ አሁንም እንዳለ ነው። ከናይጄሪያ የነዳጅ ፍሳሽ ተቆጣጣሪና ሕግ አስከባሪ ኤጀንሲ ተወካይ መልስ ለማግኘት የተደረገው ሙከራ አልተሳካም።